በእኛ በኩል ቀደም ሲል እንደገለጽ ነው የሚጀመር ግጭትም ሆነ የሚተኮስ ጥይት አይኖርም፣ ሲሉ የአማራና የትግራይ ክልል ፕሬዚዳንቶች አሁን ማምሻውን አስታውቀዋል። ፕሬዚዳንቶቹ አቶ ገዱ አንዳርጋቸውና ዶክተር ደብረጽዮን ገብረ ሚካኤል ይህን ያስታወቁት በኢትዮጵያ ሃይማኖት ተቋማት ጉባኤ አማካኝነት በተዘጋጀው መድረክ ላይ ነው። በዚህ ጉዳይ ላይ እስክንድር ተከታዩን ልኳል። እስክንድር እንደምን አመሽ? እንደምን አመሻችሁ አሉላና ቀደም ብለን እንደገለጽ ነው እዚህ ስቱዲዮ ከገባም በኋላ ነው የደረሰን። በአጭሩ ንገረን። ይሄ ውይይት ብዙ ሲያነጋግር ሲጠበቅም እንደቆየ ተሰምቷልና በአጭሩ የሆነውን ግለጽልን። በመግቢያውም ላይ እንደገለጻችሁት የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው እና የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ዛሬ የሰላም መልእክት አስተላልፈዋል። የሰላም መልእክቱን ያስተላለፉት እዚህ በአዲስ አበባው ሂልተን ሆቴል በተካሄደ እና የኢትዮጵያ የሃይማኖት ተቋማት ጉባኤ ባዘጋጀው ስነ ስርአት ነው። አሁንም ስነ ስርአቱ አልተጠቃለለም። በነገራችን ላይ ሁለቱ የክልል መሪዎች ከሃይማኖት መሪዎች ጋር በመሆን በራት ግብዣ ላይ ይገኛሉ። እዛሁ ነው እያነጋገራችሁኝ ያላችሁት። እንግዲህ በዚሁ መልእክታቸው ሁለቱም መሪዎች ለሰላም ዝግጁ መሆናቸውን ነው የገለጹት። የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳረጋቸው ባስተላለፉት መልእክት ከአማራ ክልል በኩል የሚጀመር ግጭት አይኖርም ብለዋል። የአማራ ክልል አጀንዳዎች አሉት፣ የአማራ ክልል ሕዝብ አጀንዳዎች አሉት ብለዋል። ይህን አልሸሸጉም አቶ ገዱ። ነገር ግን ሁሉም ነገር በሰላም በሰላምና በውይይት እንዲፈታ ፍላጎቱ መሆኑን ገልጸዋል። በዚህ ምክንያት ወደ ግጭት ለመግባት እንደማይፈልጉ ነው ያረጋገጡት። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ከትግራይ በኩል የሚተኮስ ጥይት አይኖርም ሲሉ ተመሳሳይ መልእክት አስተላልፈዋል። እሳቸውም እንደዚሁ የወሰን ጉዳይ ለግጭት ምክንያት ቢሆን እንደማይገባው ጠቅሰዋል። እናም ሁሉም ነገር በሰላም እንዲሰታ እንደሚፈልጉ ነው ያስታወቁት። እንግዲህ ይህ መድረክ የተዘጋጀው ቀደም ሲል እንዳልኩት ሰባት ዋና ዋና የኢትዮጵያ ሃይማኖቶችን ባቀፈው የኢትዮጵያ የሃይማኖት ተቋማት ጉባኤ አማካኝነት ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ ማለት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት እንደዚሁም ሌሎች ዋንድ የኢትዮጵያ ካቶሊካዊት ቤተክርስቲያንና ሌሎችም ያሉበት ነው። የእነዚህ ሀይማኖቶች መሪዎች ናቸው ጥረቱን ሲያደርጉ የነበሩት ከኢትዮጵያ የሀገር ሽማግሌዎች ጋር በመሆን አላማቸውም ግጭት ማስወገድ ነው ወይም ምስራት ማጥፋት ነው። አሉላ አሁን ማምሻውን ያነጋገርኳቸው የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ፀሐፊ መጋቢ ዘሪሁን ደጉ እንደገለጹልኝ የእኛ ዋናው አላማችን ግጭት ወደ ግጭት እንዳያመራ፣ አሁን በክልሎቹ መካከል እየተስተዋለ ያለው ልዩነት ወደ ግጭት እንዳያመራ ማድረግ ነው ብለዋል። እናም ከዚህ አንጻር ሁለቱ መሪዎች መልእክት እንዲያስተላልፉ መፈለጋቸውን ሰላም መልእክት ማለት ደጋግሜ ያነሳቸው ሁለቱ መሪዎች የተናገሯቸው ድምጾች ደርሰናል። ድምጾቹን በቀጥታ ያስተላለፉትን እንስማና አጠቃላይ ያህን እናቀርባለን። አሁን ሀገራችን በለውጡ ሂደት ላይ ናት። ለዚህ ለውጥ አንዱ ተዋናኝ የሆነ ህዝብ ነው። አሁን ይህን ለውጥ የአማራ ህዝብ በከፍተኛ ሁኔታ የሚንከባከበው ነው። ይሄ ለውጥ እንዳይቀለበስ ከፍተኛ ጉጉት ያለው እና ለውጥ ለመጠበቅ ወደፊት እንዲራመድ ራሱን መስዋዕትን ለማድረግ ዝግጁ የሆነ ህዝብ ነው። ይሄ ለውጥ ደግሞ ወደፊት የሚራመደው የሚቀጥለው ህዝቡ የሚመኘውን ተስፋ ያደረግበትን ውጤት የሚያመጣው ሰላም ሲኖር ነው ብሎ ያምናል ህዝባችን። ስለዚህ የተለያዩ ቅሬታዎች የአማራ ህዝብ ተበድያለሁ ብሎ የሚያነሳቸው ነገሮች አሉ። እነዚህ ጉዳዮች የሚፈቱት እና የሚስተካከሉት የሚታረሙት በሰላምና በሰላም ብቻ ነው የሚል እምነት አለው። እኛም የዚህ ህዝብ መሪዎች ነን። እኔ የምመራው ህዝብ ከዚህ ውስጥ አፈንግጬ በሄድ ይጠይቀኛል። ፍላጎቱ ሰላም ነው። ችግሮቹን ሰላማዊ በሆነ መንገድ ለፍትህ፣ ለእኩልነት የታገል ህዝብ ነው። ይሄን ሊሆን ነው የሚፈልገው፣ ከማንም ሳያንስ ከማንም ሳይበልጥ፣ በጋራ ከወንድሞቹ ጋር ከሌሎች ህዝቦች ጋር በሰላም መኖር ነው የሚፈልገው። ይሄ ፍላጎቱ የሚሳካው ሰላም ካለ፣ ይሄ ፍላጎቱ የሚሳካው መከባበር፣ መደማመጥ፣ መወያየት ሲኖር ነው። ይሄን የምነግራችሁ ከአንጀቴ ነው፣ ከልብ ነው የምነግራችሁ። ይሄ ህዝብ ሰላም ይፈልጋል። አሁን እዚህ ተናግሬ አዲስ አበባ ት የእናንተ ስለ ሰላም ተናግሬ እዛ ሌላ ብናገር ይጠይቀኛል ይሄ ህዝብ። ስለዚህ እኔም እነግራችሁ እዚህ እና እጄ የምሰራው አንድ ነው፣ ለሰላም ነው። ይሄንን ህዝብ ለሰላም እንቀሳቀሳለሁ ለማንቀሳቀስ ነው። ድንበር እንደዚህ እኮ አይነታረክም ወይ ወደ ሌላ ግጭት አይወስድም። እልክት እኮ ነው ያለው በድንበር ከውጭም ተደራድረን ከተጣላ ነው፣ ተስማምተን በድርድር ነው። ይሄ ዝም ብሎ የሰለጠን የሚባለው እንዲሁ አዲስ አዲስ ጉዳይ ነው በሚል አይደለም ወይ ዘመናዊ የቴክኖሎጂ ነው ማለት አይደለም። ሀሳብ ሰው መገዳደል አይደለም፣ መፍትሄ መወያየት መከራከር ነው። መገዳደል ኋላ ቀርነት ነው መገዳደል ባለፈው አጋጣሚ አስተዋለሁ። በሌላ መልኩ የሃይማኖት መሪ ባለሆነ የአራዊት ስራ ነው፣ ኃጢያት ነው። በጎ ማሰብ መሆን ያለበት ፖለቲከኞች ለህዝብ ማሰብም አለ ብለናል። ስለዚህ ይሄ እንዳወገዛችሁት ሁሉ እኛም እናወግዘዋለን። ግን የአመራሩ አካልም ስለሆን የችግሩም አካል ነን። ከፍተኛ ችግር ስላለ አሁን ግን ፖለቲካው ለብቻ አድርገን ሰላሙን ደግሞ ለብቻው አድርገን ይዘን አሁን መቀላቀል ምክንያቱም የተበላሸ ፖለቲካ ስላለ እሱ በራሱ መንገድ ሄድ እንደተገለጸው የራሳችን መድረክ አለን። መጨረሻው ደግሞ ህዝቡ በድምጹም ሊወስን የሚችል ነው። ፖለቲካው ሰላሙ ከሌለ ግን ድምጹም አይኖርም ውይይቱም አይኖርም። ስለዚህ ሌላው ትተን ፖለቲካውን ወደኋላ አድርገን በራሱ ጊዜ ይፈታ ብለን ርብርቡ በሰላም ይሁን ርብሩ ተከባብረን ሰው የሚፈናቀልበት የሚገደልበት የሚቃጠልበት ሳይሆን ተረግቶ የሚኖርበት በአግባቡ ማስተዳደር እንዳለብን ተደጋፈ መስራት እንዳለብን፣ እኔም ያው የሚቀበለውን ማምኖኑ ባለፈውም በቅርብ ጊዜ ተነጋግረንበታል። ግን ያው ሁላችን አመራሮች ነን፣ የራሳችን ጉዳይ እኛንን የምንመራው እየተበላሻል ማስተካከል አለብን። ከተናገርከው ውስጥ እየነቀስን ማውጣት እንችል ይሆናል፣ ግን በዜናችን ላይ አንተን በላክልን መንደርደሪያ በሁለቱ ክልሎች መካከል የማያግባቡ ልዩነቶች እንዳሉ ሁለቱም አልሸሸጉም የሚል ነገር አለው። እና አንድ ሁለት ብለህ መጥቀስ ትችላለህ። እርግጥ ጉባኤው አላለቀም ብለሃል፣ ትክክል ነው። አዲሱ ስነ ስርዓቱ ነው ያልተጠናቀቀው። አሁን በራስ ግብዣ ነው የሚጠናቀቀው። አዲሱ እንግዲህ የሁለቱ ክልሎች ልዩነቶች ያው የታወቁ ናቸው ለምሳሌ ሁለቱን ክልሎች ሳያግባቡ የቆዩት የወልቃይት እና የራያ የማንነት እና የወሰን ጥያቄ እና የመሳሰሉት ጉዳዮች ናቸው። ሁለቱ የክልል መሪዎች በንግግራቸው ልዩነቶች መኖራቸውን ከመጥቀስ ባለፈ ወደ ዝርዝሮች አልገቡም። ነገር ግን የወሰን ጉዳይ የሚሉና ለምሳሌ አቶ ገዱ አንዳርጋቸው የአማራ ሕዝብ አጀንዳዎች አሉት፣ ነገር ግን በዚህ ምክንያት ወደ ግጭት መግባት አይፈልግም ነው ያሉት። ዶክተር ደብረጽዮን ገብረ ሚካኤልም የወሰን ጉዳይ ለግጭት ምክንያት ሊሆን አይገባውም ነው ያሉት። ወደ ዝርዝር ሁኔታዎች አልገቡም። የኢትዮጵያ የሃይማኖት ተቋማት ጉባኤም እንደዚሁ እነዚህን ጉዳዮች በዝርዝር መመልከትና ሁለቱን በጉዳዮቹ ላይ ማወያየት አላማው እንዳልሆነ ነው ጠቆም ያደረገው። እነሱ እነዚህ ጉዳዮች ወደፊት ይቀጥላሉ፣ እንደሚፈቱበት መንገድም በተለያየ መንገድ ፖለቲካዊም፣ ህጋዊ መንገድ ይዞ ሊቀጥል ይችላል። ነገር ግን የእኛ አላማ መጋቢ ዘሪው እንደጉ እንዳሉት እሳት ማጥፋት ነው። ወደ ግጭት እንዳያመሩ ክልሎቹ በእነዚህ ምክንያቶች እነዚህም በመሳሰሉ ምክንያቶች ወደ ግጭት እንዳያመሩ ማድረግ ነው ብለዋል። እንግዲህ ሁለቱም የሁለቱም ክልሎች መሪዎችም ከኔ የሚጀመር ግጭት አይኖርም፣ ከኛ የሚጀመር የሚተኮስ ግጭት አይኖርም በሚል ነው የሰላም መልዕክት ያስተላለፉት። ሁሉም ነገር በሰላም እንዲፈታም እንደሚፈልጉ ነው ፍላጎታቸውን የገለጹት እና እነዚህ ጉዳዮች ላይ ወደ ዝርዝር አልተገባም። መልካም እስክንድር፣ በሂደት ላይ ያለ ነገር ነው የዘገብክልን። እኛም በጥድፊያ አንዳንድ ድምጾች እንዲሰሙ ከመፈለጋችን ባሻገር ሙሉ ዘገባውን በነገው ምሽት ትመለስበታለ፣ እየተከታተልክ ነው። እናመሰግናለን፣ ለዘገባ እስክንድር። በጣም አመሰግናለሁ። አሉላ አዲሱ ነው። መልካም ምሽት።